በአስቸጋሪ ድህነት ውስጥ የሚኖሩ ዜጎች ድጋፍ የሚያገኙበት የምግብና ሌሎች ዋስትና ፕሮግራሞች ከኢትዮጵያ ገጠሮች ወደ ከተሞች መምጣቱ ተገለጠ። በመጪው ሐምሌ ወር ለሚጀምረው የከተማ ውስጥ ድህነት ማስወገጃ የሶስት መቶ ሚሊዮን ዶላር ብድር ስምምነት ዛሬ በኢትዮጵያ መንግስትና በዓለም ባንክ መካከል ተፈርመዋል። እስክንድር ፍሬው ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል። የፊታችን ሐምሌ የሚጀመረውና ለሚቀጥሉት አምስት ዓመታት የሚዘልቀው የከተማ ሴፍቲኔት ፕሮግራም 450 ሚሊዮን ዶላር ወይም 95 ቢሊዮን ብር ወጪ የሚደረግበት ነው። ከዚሁ ገንዘብ ውስጥ አብዛኛው በዓለም ባንክ ብድር የሚሸፈን ሲሆን በዛሬው ዕለትም የሶስት መቶ ሚሊዮን ዶላር ስምምነት ተፈርሟል። ስምምነቱን ከዓለም ባንክ የኢትዮጵያ ዳይሬክተር ካሪ ተርክ ጋር የተፈራረሙት የገንዘብና ኢኮኖሚ ትብብር ሚኒስትር አብዱል አዚዝ መሐመድ ለፕሮጀክቱ ከሚያስፈልገው ገንዘብ ቀሪው አንድ መቶ ሀምሳ ሚሊዮን ዶላር በመንግስት እንደሚሸፈን ተናግረዋል። በአጠቃላይ የሚያስፈልገው ገንዘብም 450 ሚሊዮን ዶላር መሆኑን ያስረዱት መንግስት የከተማ ሴፍቲኔት ፕሮግራም የቀረጸው በገጠር እየተካሄደ ያለው የሴፍቲኔት ፕሮግራም ባስገኘ ውጤት መነሻነት መሆኑን ሚኒስትሩ አመልክተዋል። የፕሮግራሙ የመጀመሪያ ምዕራፍ የሆነው ይህ ፕሮጀክት በ11 ከተሞች የሚገኙ 600ሺህ ድሆችን ተጠቃሚ እንደሚያደርግም አስታውቀዋል። ፕሮጀክቱ ገንዘብ ያስተላልፋል። ተጠቃሚዎቹ ኑሯቸውን ለማሸነፍ የሚያስችሉ እድሎችን ያገኙ ዘንድም የገንዘብና የቴክኒክ ድጋፍ በማድረግ ተቋማትም ይህንን ድጋፍ ማድረግ ይችሉ ዘንድ አቅማቸውን በመገንባት እንዲሁም ለፕሮግራሙ አስፈላጊ ለሆኑ ራስ የማቆየ አገልግሎቶች ቁልፍ ስርዓቶችን በማዘጋጀት የከተማ ድሆችን ይደግፋል። በኢትዮጵያ የዓለም ባንክ ዳይሬክተር ካሪ ተርክ በበኩላቸው ድርጅታቸው ፕሮግራሙን እንደሚደግፍ ገልጸዋል። የማህበራዊ ዋስትናና የመንግስት ኃላፊነት ለሚመስል ፕሮግራም እንዴት ገንዘብ ሰጣችሁ? በሚል ከጋዜጠኛ ለቀረበላቸው ጥያቄም ተከታዩን መልሰዋል። ይህንን ከራሳችን ተቋማዊ ጥንድ ግብ ጋር ማለትም ድህነትን ከማስወገድና የጋራ ብልጽግናን ከማምጣት አንጻር እጅግ ወሳኝ አድርገን እናየዋለን። ድሆችን ይበልጥ በመደገፍና ለተገፉ ቡድኖች አቅርቦት ባዘጋጀን ቁጥር ኢፍትሐዊነትን የበለጠ እንቀንሳለን፣ የእድገት ሂደቶችንም የበለጠ እናረጋግጣለን። በኢትዮጵያ በፍጥነት እየተካሄደ ባለው እድገት ድሆች መካተታቸውን እናረጋግጣለን። ስለዚህ እኛ ይህንን ፕሮግራም የማህበራዊ ዋስትና ፕሮግራም አድርገን አናየውም። በዓለም ባንክ የዚህ ፕሮጀክት ግብረ ኃይል ቡድን መሪ ሙድሪስ አብዱላሂ ፕሮጀክቱ በገጠር ከሚካሄደው የሴፍቲኔት ፕሮግራም ጋር እንደሚመሳሰል ለቪዮ አብራርተዋል። ከገጠርማው አካባቢ ልምድ በመነሳት በአርበን ኤሪያም ወይም በከተሞች አካባቢ ሲሚለር ፕሮግራም ቢሰራ በድህነት ላይ ጥሩ ለውጥ መምጣት ይቻላል። በሚል እይታ መንግስት ይህም ፕሮጀክት ለመጠንሰስ ተነሳስቶ ላለፉት አንድ አመት ከመንግስት ጋር በአጋርነት አብረን ሰርተን አሁን ይኸው ለመጽደቅ ደረጃ ደርሷል። ስለዚህ ይሄ ፕሮግራም አሁን የሚጀምረው በ11 ዋና ከተሞች ላይ ነው። የሚቀጥለው ሐምሌ ጀምሮ በተግባር ስራውን ይጀምራል። እዚህ ላይ ኢትዮጵያ ውስጥ ሴፍቲ ኔት አዲስ አይደለም፣ እርስዎም እንዳሉት በ2005 ተጀምሯል። በአሁኑ ሰዓት እንኳን በሀገሪቱ ውስጥ 7.9 ሚሊዮን የሚሆኑ የሴፍቲ ኔት ተጠቃሚዎች ይገኛሉ በመላው ሀገሪቱ እና ዋነኛው የከተማው ሴፍቲ ኔት ከገጠሩ ጋራ ተያይዞ የሚሰራው። ጥሩ ጥያቄ ነው፣ ቅድም አልመለስኩ። በጣም ጥሩ ጥያቄ ነው። ሁለቱም ፕሮጀክቶች ከማቀናጀት አኳያ ሚኒስትሪ ኦፍ ሌበርን ሶሻል አፌርስ ሰራተኛና ማህበራዊ ጉዳይ ሚኒስትርኛና ማህበራዊ ጉዳይ ሚኒስቴር የዚህ ፕሮግራም ማጋር ነው። ሁለቱንም ፕሮግራሞች ወይም ፕሮጀክቶች ለማስተባበር የስራ ዝርጋታ ስራዎች ላይ በሰዎች ልየታ ወይም ታርጌቲንግ ዙሪያ ማኔጅመንት ኢንፎርሜሽን ሲስተም የጋራ የሆነ ለመዘርጋት እንቅስቃሴ እየተካሄደ ነው ያለው። ሰራተኛና ማህበራዊ ጉዳይ ሚኒስቴር ደግሞ የሁለቱም ፕሮ ፕሮጀክቶች በአንድ ዩኒት ለማስተባበር አቅም እየገነባ ነው ያለው የግብርና ሚኒስቴርና የከተማና ቤቶች ልማት ሚኒስቴር በዚህ ፕሮጀክት ዲዛይን ላይ በጋራ እየሰሩ ነበረ ልምድ ልውውጥ ስራዎች አሉ በአፈጻጸሙ ወቅት ደግሞ ብዙ ልምዶች ከዛ ለመውሰድ በጋራ እየተመካከሉ ነው እየሰሩ ያሉት የገጠሩ የሴፍቲ ኔት ፕሮግራም እጅግ ከፍተኛ የሆነ የምግብ ዋስትና ችግር ያለባቸውን ሰዎች ነው የሚያቅፈው የከተማው መስፈርቱ ተመሳሳይ ነው ማለት ይቻላል። ከተማና ገጠር ከመሆኑ ውጭ ተመሳሳይ ነው። ሴፍቲ ኔቱ ይህም የሚያተኩረው ከድህነት ወለል በታች ያሉ ዜጎችን በሙሉ ነው አድረስ የሚያደርገው። መነሻው ያ ነው። እነዚህ ሰዎች በተለያየ ሌቨል ድህነት አሉ፣ ግን ከሌላ ህብረተሰብ አኳያ ስታይ ከድህነት ወለል በታች በመንግስት በተቀመጠው ከድህነት ወለል በታች በከተሞች አካባቢ 257 ፐርሰንት የሚሆኑ ሰዎች ከድህነት ወለል በታች ናቸው። እነዚህን ሰዎች ነው አቅፎ የሚነሳው። ይሄ ደግሞ የዚች የአንድ የመጀመሪያ ፌዝ ፕሮጀክት ሳይሆን መንግስት ከአስር ዓመት ላይ ሁሉንም በከተማ አካባቢ ያሉ ከድህነት ወለል በታች ያሉት ሰዎች ለማቀፍ ነው የሚፈልገው። ኦብጀክቲቭም ይህንሱ ኑሮ ከማሻሻል አኳያ ተጨማሪ ድጋፎችም በፕሮጀክቱ ይሰጣሉ። ስልጠናዎች፣ ራሳቸው ሰዎች ራሳቸውን እንዲችሉ የራሳቸውን ቢዝነስ ስራዎች ውስጥ እንዲሳተፉ፣ ለመቀጠር ዝግጁ እንዲሆኑ፣ ይህን ሁሉ ስራዎችን ነው የሚሰራው። በኢትዮጵያ የተለያዩ አካባቢዎች እየተካሄደ ባለው የገጠር ሴፍቲኔት ፕሮግራም ወደ ስምንት ሚሊዮን ዜጎች የታቀፉ ሲሆን በከተማው ሴፍቲኔት ፕሮግራምም ከዘጠኝ መቶ በላይ በሚሆኑ ከተሞች ወደ አራት ሚሊዮን ዜጎችን ለመድረስ እቅድ መያዙ ተጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።